የአሜሪካ ድምጽ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዝያ 29 2016 ዓ.ም መሰናደው ጀመረ።

በኢትዮጵያ የቅድመ ክስ እስር ሁኔታ እንደሚያሳስበው ኢሰመኮ ገለጸ። ፈፃሚዎችንም እነማን ናቸው የሚለውን በትክክል ለማጣራት በተወሰኑ ጉዳዮች አንዳንድ ሰዎች በአግባቡ ክስ ሳይቀርብባቸው ወይም በኋላ ምስሙ ሳይፈረድባቸው በእስር የሚቆዩበት ሁኔታ ሊፈጠር ይችላል። አሁን ባሉት ለምሳሌ በተከሳሹ ላይ ስምንት ከቆዩ በኋላ ምንድነው የተደረገው ክስ ነው የመጣው

ምንም እንኳን የመደበኛ የወንጀለኛ መቅጫ ስነስርዓት ሕግ ተፈጻሚ ባይሆንም እነዚህ ሰዎች መክሰስ ከተፈለገ በቅድመ ክስ ላይ ተገቢውን ዳኝነት አግኝተው ወደ ክስ መግባት ይቻል ነበር።

በተከታታይ የሰማችኋቸው አቶ የህግ ባለሙያዎቹ አቶ አማሀ መኮንና አቶ ሰለሞን ገዛሀኝ ናቸው። በዚህ ዙሪያ በምሽቱ አብይ ርዕሰ ጉዳያችን ላይ ዘገባ ይኖረናል። ሌሎች ጥንቅሮችም አሉን። በግጭት መሀል በሚጓዙ የሰሜን ወሎ ዞን መንገደኞች መጎዳታቸውን ነዋሪዎች ገልጸዋል። ይህንንና ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ይዘን ነው የመጣ ነው። ሰላም ጤና ይስጥልን የተከበራቸው አድማጭ ተመልካቾቻችን እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን

እንዲህ ስ የሚተላለፈውን የምሽቱ መሰናደው በመምራት ኤደን ገረመው አብሬያችሁ እቆሉ ያለው ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ ከጀርባ ከሆነው ከሚሰሩ የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ምሽቱን እያስተናገድናችሁ እንቆያለን። ከዓለም ዙሪያ ለተጠናቀረው ዜና ደግሞ አሉላ ከበደ በዚህ ስቱዲዮ ውስጥ አብሮኝ ይገኛል። አሁን የምናልፈው ወደ ዜናዎቹ

ጤና ይስጥልኝ። እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደነኝ። በቅድሚያም ርዕሶቹን፣ የእስራኤል ወታደሮች በጋዛ በኩል የሚገኘውን የራፋ መተላለፊያ ተቆጣጠሩ፣ ራፋንም ባየር ደበደቡ፣ የሩሲያ የኒውክለር መሳሪያ ወደ ውሃ የመላክ ሀሳብ የሚያግደውን የመንግስታቱን ድርጅት ውሳኔ ውድቅ አደረገች፣ የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን።

የእስራኤል ወታደሮች በጋዛ በኩል የሚገኘውን የራፋ መተላለፊያ ተቆጣጥረዋል። ራፋንም በአየር ደብድበዋል። የእስራኤል ጦር ሰራዊት በዛሬ ዕለት እንዳስታወቀው በጋዛ ስርጥና በግብፅ መካከል የሚገኘውንና በጋዛ በኩል ያለውን የራፋ መተላለፊያ መቆጣጠሩን ይፋ አድርጓል። ጦሩ ይህን ያደረገው በአስር ሺዎች የሚቆጠሩ ፍልስጤማውያን አካባቢውን ለቀው እንዲወጡ ካዘዘና ተደጋጋሚ የአየር ድብደባ ካካሄደ አንድ ቀን በኋላ ነው። የአሁኑ የእስራኤል ወታደራዊ ዘመቻ የተከፈተው

የእስራኤል ባለስልጣናት ሐማስን ድል ለመንሳት ለያዙት ዓላማ በራፋ ለሚያካሄዱት ወታደራዊ ዘመቻ ያስፈልገናል ሲሉ ለሳምንታት ሲነጋገሩ ወይም ሲናገሩ ከሰነበቱ በኋላ ነው። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና ሌሎች በአንጻሩ በሰላማዊ ሰዎች በተጨናነቀው በዚህ አካባቢ ጥቃት መክፈቱ ሰብአዊ እልቂት ሊያስከትል ይችላል ሲሉ አስጠንቅቀዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል በበኩላቸው ዛሬ ማክሰኞ ለጋዜጠኞች በሰጡት አስተያየት

ዳግም የበዛ ጉዳት ያስከትላል የሚል ስጋት አድሮብኛል። ምንም ይበሉ ምን በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ብለውታል። ጋዛ ውስጥ ከአንዳችም ከአደጋ የነጻ ስፍራ ያለመኖሩንም አያይዘው አመልክተዋል። ረሃብ ሰሜናዊ ጋዛ ላይ እያንዣበበ ባለበት በአሁኑ ወቅት በራፋ ላይ ጥቃት መክፈት ብርቱ ስህተት ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ፖለቲካዊ ጉዳትና ሰብአዊ ቀውስ የሚያስከትል ነው ብለውታል።

ሰላም ለማምጣት ለሳምንታት ሲካሄድ የቆየው ከፍተኛ ዲፕሎማሲያዊ ጥረት የተኩስ አቁምና የታጋቾችን መለቀቅ በማስገኘት ፋንታ አውዳሚ ጥቃት ራፋ ላይ መክፈት እጅግ አሳዛኝ ነው የሚሆነው ሲሉም በመንግስታቱ ድርጅት ዋና መስሪያ ቤት ለጋዜጠኞች በሰጡት አስተያየት ተናግረዋል። የእርዳታ ቁሳቁስ ወደ ጋዛ የሚገባባቸው ሁለቱ ዋና ዋና መተላለፊያዎች ራፋና ከረም ሻሎም በአስቸኳይ መከፈት አለባቸው ሲሉም አሳስበዋል።

የዮርዳኖሱ የውጭ ጉዳይ ሚኒስትር በበኩላቸው ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ባሰፈሩት አስተያየት እስራኤል ለድርድር እድል ከመስጠት ይልቅ የራፋ መተላለፊያን መቆጣጠርና የሰብአዊ እርዳታ መተላለፊያዎችን ዘጋጅ ሲሉ ወቅሰዋል። አያይዘውም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፋጣኝ እርምጃ እንዲወስድ ሲሉ ጥሪ አሰምተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠያቂ መሆን አለባቸው ሲሉም አክለዋል።

ይህ በእንዲህ እንዳለ የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት ሀማስ እስኪደመሰስ አሊያም የመጀመሪያው ታጋች ወደ ቀዩ እስኪመለስ ድረስ በራፋ የሚደረገው ዘመቻ ይቀጥላል ማለታቸው ተዘግበዋል። ሩሲያ የኒውክለር መሳሪያ ወደ ውሃ የመላክን ሀሳብ የሚያግደውን የመንግስታቱ ድርጅት ውሳኔ ውድቅ አደረገች። ሩሲያ የተባበሩት መንግስታት ድርጅት

በአገሮች በውሃ ላይ የሚያደርጉትን የኒውክሌር ጦር መሳሪያ ሽቅድምድም ለመከልከል በትላንትናው እለት ያሳለፈውን ውሳኔ በመቃወም ድምፅም በድምፅ የመሻር መብቷን ለመጠቀም የወሰደችውን እርምጃ ተከላክላለች። ሁሉም አይነት የጦር መሳሪያዎች ሁልጊዜም ነው መታገድ ያለባቸው ስትልም በልዋጩ ያቀረበችውን ሀሳብ እንዲደግፉ ዩናይት ስቴትስን፣ ጃፓንንና ምዕራባውያን አጋሮቻቸውን የሞገተ ጥሪ አሰምታለች።

ውድቅ የተደረገውን ውሳኔ የደገፉትን ዩናይት ስቴትስንና ጃፓንን በግብዝነት የተቹት በተባበሩት መንግስታት የሩሲያ አምባሳደር ቫሲሊ ኒቬንዚያ ለእነርሱ ብቻ ሳይሆን ለእነርሱ ብቻ ሲሆን የሚሰራ አቀራረብ ነው ሲሉም ነቅፈዋል። በተለይም የተቀነባበረ ወታደራዊ የውጊያ መሳሪያዎችን ማሰማራትን ጨምሮ በህዋ ላይ የሚፈጸም ወታደራዊ አሰሳ ማድረግ እቅድ ይዘዋል ሲሉ የዩናይት ስቴትስና ምዕራባውያን ሀገራትን ወንጅለዋል።

እውነታው ሩሲያ በአሁኑ ወቅት በርካታ መደበኛ ጸረ ሳተላይት ጦር መሳሪያዎች ምሀር ላይ ያላት መሆኑ ነው ሲሉ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተናገሩት የዩናይት ስቴትሱ ምክትል አምባሳደር ሮበርት ውድ በበክሏቸው ከነኝህም ውስጥ አንዱ በ2019 የሞከረችው ነው ብለዋል። አክለውም ሩሲያ ሳተላይቶችን የጦር መሳሪያ ኢላማ ለማድረግ ዝታለች፣ አዲስ ሳተላይት ተሸካሚ የኒክሌር መሳሪያም እየሰራች መሆኗን የሚያሳይ

አስተማማኝ መረጃ አለ ብለዋል። የቃላት ልውውጡ የተሰማው ታዲያ ሩሲያ እንግሊዝን ወታደራዊ ተቋማት ኢላማ እንደምታደርግና ታክቲካዊ የውጊያ የኑክሌር ጦር መሳሪያዎችን በሚመስል

የሚገለገል ወይም በማስመሰል የሚገለገል የጦር ልምምድ ለማድረግ ማቀዷን በተናገረችበት እለት ነው ሞስኮ የተባለውን ዛቻ ያሰማችው። ምዕራባውያን ከፍተኛ ባለሥልጣናት በዩክሬን ጦርነት ጠለቅ ያለ ሚና መኖር መቻላቸውን አስመልክቶ ለሰጡት አስተያየት ምላሽ ነበር። የመንግስታቱ ድርጅት

የሩሲያን ታክቲካዊ የኒውክሌር ጦር መሳሪያዎችን አስመስሎ መጠቀም የሚጨምረውን የጦር ልምምድ እቅድ መሰማት ተከትሎ የተለያዩ ወገኖች ሰሞኑም በኒውክሌር ጦር መሳሪያዎች ዙሪያ የሚደረጉ ንግግሮች ስለከሰተውና እያየለ ስለመጣው ስጋት አስጠንቅቀዋል። ክቡራትና ክቡራን፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን ነው፣ የዓለም ዜና ነው። የኬንያው ፕሬዚዳንት በጎርፍ ሳቢያ ለተፈናቀሉ ቤተሰቦች የገንዘብና ምግብ ድጋፍ

ለማድረግ ወይም እንደሚያደርጉ አስታወቁ። በኬንያ የጣለው ከፍተኛ መጠን ያለው ዝናብ ያስከተለው ጎርፍ ከሁለት መቶ በላይ ሰዎችን መግደሉን ተከትሎ የኬንያው ፕሬዚዳንት ዊሊያም ሩቶ በዚህ ሳምንት ትምህርት ቤቶችን ለመክፈት ተይዞ የነበረውን እቅድ ላልተወሰነ ጊዜ አስተላልፈዋል። በጎርፍ አደጋ ለተጎዱና ለተፈናቀሉ ቤተሰቦችም አስቸኳይ የገንዘብ ድጋፍ ለማድረግ ቃል ገብተዋል። የአሶሲኤትድ ፕሬስን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።

የኬንያ የሀገር ውስጥ ጉዳይ ሚኒስትር ባወጣው የጽሁፍ መግለጫ በጎርፍ ምክንያት 164 ሰዎች የደረሱበት እንደማይታወቅ የገለጸ ሲሆን ከ42526 በላይ አባወራዎች መፈናቀላቸውንና ከ210 ሺ በላይ ሰዎች ለጉዳት መጋለጣቸውን አስታውቋል። ሚኒስቴር መስሪያ ቤቱ አክሎ በጎርፍ አደጋ የተፈናቀሉ ወገኖችን ለማስተናገድ

በተለያዩ የአገሪቱ አካባቢዎች ጊዜያዊ መጠለያ ጣቢያዎች ማቋቋማቸውንም አመልክቷል። መርሲ ላይን አኛንጋ ባሏን በሞት ያጣች እናት ስትሆን በጎርፉ ምክንያት ከተፈናቀሉት ሰዎች አንዷ ናት። በዚህ ሀይቅ ምክንያት እየሞትን ነው። ሀይቁ እዚህ እየገደለን ነው። ዙሪያውን ስመለከት መናገር ያቀተኛል።

የኬንያ ፕሬዚዳንት ዊሊያም ሩቶ በመዲናዋ ናይሮቢ ሕዝብ በብዛት በሚኖሩባቸው አካባቢዎች የደረሰውን ጉዳት ተዘዋውረው በተመለከቱበት ወቅት ባደረጉት ንግግር ለእያንዳንዱ ቤተሰብ አስር ሺ ሽልንግ ወይም 75 የአሜሪካን ዶላር ለመስጠትና የወደሙ ትምህርት ቤቶችን እንደገና ለመገንባት ቃል ገብተዋል። ትምህርት ከመጀመሩ በፊት መንግስት በጎርፍ የተጎዱ ትምህርት ቤቶችን መልሶ ለመገንባት

አንድ ቢሊዮን የኬንያ ሽልንግ ወይም 7.5 ሚሊዮን ዶላር መድቧል፣ ሲሉም በስፍራው ለተሰበሰበው ህዝብ ተናግረዋል። በኬንያ ካቢኔት የመረጃና ኮሚኒኬሽን ቴክኖሎጂ ጸሐፊ ኢልዩድ አዋሎም በጎርፉ ጉዳት ለደረሰባቸው የተለያዩ ድጋፎች እየተደረጉ መሆናቸውን ይገልጻሉ። በጎርፍ ተከበው መውጣት ያልቻሉ ሰዎችን መንግስት በሄሊኮፕተር እያነሳቸው ነው

ተፈናቃዮች የሚበሉት ምግብ እንዲያገኙ የአጭር ጊዜ የእህል እርዳታ እየሰጠን ነው። በረጅም ጊዜ እቅድ ግን ወንዙ በሞላ ጊዜ ወደ መኖሪያ ቤቶቹ ከመፍሰስ ይልቅ ወደ ሐይቁ እንዲገባ ለማድረግ እንሰራለን። በናይሮቢ ኪሱሙ የተሰኘው አካባቢ የሚኖሩ ተፈናቃዮች የምግብ እርዳታ መቀበል የጀመሩ ሲሆን፣ በዚህ ሳምንት ትምህርት ቤቶችን ለመክፈት ተይዞ የነበረው እቅድ ላልተወሰነ ጊዜ መተላለፉን ትምህርት ሚኒስቴር አስታውቋል።

በተጨማሪም መንግስት በሞሉና ሊሞሉ በተቃረቡ 178 ግድቦችና የውሃ ማጠራቀሚያዎች አቅራቢያ የሚኖሩ ሰዎች አካባቢያቸውን ለቀው እንዲወጡ አዟል። ኬንያን ጨምሮ በታንዛኒያ፣ ቡሩንዲ፣ ኢትዮጵያና ሌሎች የምስራቅ አፍሪካ አካባቢዎች እየጣለ ባለው ከፍተኛ ዝናብ ምክንያት ከ150 ሺ በላይ ሰዎች ለከፍተኛ ጉዳት ተጋልጠዋል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በመጨረሻም ከፈረንሳይ ጋር አዲስ የትብብር ግንኙነት ለመጀመር ፈቃደኛ ነኝ ያሉ ፕሬዝዳንት ሺ ሺ በአውሮፓ የሚያደርጉትን የሁለት ቀናት ጉብኝት ለመጀመር ፈረንሳይ ገብተዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ትላንት ሰኞ

በኤሊዜ ቤተ መንግስት ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር በተነጋገሩበት ወቅት ነው ከፈረንሳይ ጋር አዲስ የትብብር ግንኙነት ለመጀመር መፍቀዳቸውን የገለጡት። አሁን በሚታየው የክፍለ ዘመኑ ምስቅልቅል ውስጥ ቻይናና ፈረንሳይ ገለልተኝነታቸውን ማረጋገጥ፣ አዲስ ቀዝቃዛ ጦርነት እንዳይቀሰቀስ ወይም በጎራዎች መካከል ሊፈጠር የሚችል ግጭት በጋራ መከላከል፣ የጋራ መግባባትን ጠብቆ መሻት እናም

ልዩነት በበዛበት ዓለም በጋራ አብሮ መኖርን በጋራ ማራመድ መቻል አለባቸው ሲሉ ሺ ለፈረንሳይ ባለስልጣናት ተናግረዋል። ሺ ፓሪስ ላይ ለመጀመሪያ ጊዜ ከማክሮን ጋር እንዲሁም በመቀጠል ሰፋ ባሉ የአውሮፓ ህብረት ስጋቶች ለመነጋገር ከህብረቱ ኮሚሽን ፕሬዚዳንት አርሱላ ቫንደርሊን ጋር ተገናኝተዋል። የዩናይት ስቴትሱ ፕሬዚዳንት ባይደን ራሳቸው ከሚያደርጉት አንድ ወር ጉዞ አስቀድሞ የመጣውን ይህ ሺ

ከፈረንሳይ መሪዎች ጋር የሚያደርጉትን ውይይት ዋሽንግተን በቅርበት እንደምትከታተለው ተመልክቷል። ማክሮን ባለፈው አመት በዚህ ወር ወደ ቻይና ያደረጉትን ጉዞ የተከተለው የሺህ ጉብኝት ፈረንሳይና ቻይና ዲፕሎማሲያዊ ግንኙነት የመሰረቱበት ስልሳኛ አመት ጋርም ተገጣጥሟል። ክቡራትና ክቡራን ለሰዓቱ የአለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

እየተከታተላችሁት ከአለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ነበር። አሉላ ከበደን ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ብረችዋል ቻናል 57 ዲግሪ ዌስት ና እንዲሁም ደግሞ በቪ ማሪክ የፌስቡክ ገጽ ና ድረ ገጽ ላይ በቀጥታ ስርጭታችን በመተላለፍ ላይ ይገኛል። ከኛ ጋር ስለሆናችሁ እናመሰግናለን። የደን ገረመው የምሽቱን መሰናዶ በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር አበባየው ገበያው የዌብና

ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው። ከሌሎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝ ነው አብይ ርዕስ እንሻገር።

በኢትዮጵያ የቅድመ ክስ እስር ሁኔታ እንደሚያሳስበው ኮሚሽኑ ገለጸ። የፍርድ ቤት የዋስትና ትዕዛዝ አለማክበርን ጨምሮ በቅድመ ክስ ሂደት ላይ የሚታዩ ክፍተቶች እንደሚያሳስቡት ኢሰመኮ አስታውቋል። የአሜሪካ ድምጽ ያነጋገራቸው የሕግ ባለሙያዎች አቶ አመሀ መኮንና አቶ ሰለሞን ገዛሀኝ የጉዳዩን አሳሳቢነት ጠቅሰው ከአስቸኳይ ጊዜ አዋጅ በኋላ ደግሞ የተራዘመ እስርን የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች

መባባሳቸውን ተናግረዋል። በዚህ ጉዳይ ላይ ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት ያደረግነው ሙከራና ጥረት ባይሳካም መንግስት አብዛኛውን ክሶች በተደጋጋሚ ሲያስተባብል እንደከረመ ይታወቃል። ኬኔዲ አባተ ዘገባ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ ያለውን የቅድመ ክስ እስር ሁኔታ ያሳያሉ በሚል

ከተለያዩ የአገሪቱ ክፍሎች ያሰባሰባቸውን የግለሰቦች ታሪኮች በማህበራዊ የትስስር ገጾቹ አጋርቷል። ሚያዝያ 17 ቀን የታሰበውን የአፍሪካ ቅድመ ክስ እስራት ቀን መነሻ በማድረግ የተዘነጉ ድምፆች በሚል ርዕስ ኢሰመኮ ያጋራው ታሪክ ለተራዘመ የቅድመ ክስ እስር ተዳርገው ፍትህን የሚናፍቁ ድምፆችን የሚያንጸባርቅ ነው። ከታጣቂ ቡድን ጋራ ግንኙነት አለ ተብዬ ነው የታሰርሁት የሚል አንድ ለደህንነቱ በሚል ትክክለኛ ስሙና አድራሻው ያልተጠቀሰ ባለ ታሪክ አንድም ጊዜ

ፍርድ ቤት እንዳልቀረበ ክስም እንዳልተመሰረተበትና

ትምህርቱን ማቋረጡን ስለመናገሩ ኮሚሽኑ አመልክቷል። ፍትህ በማንና እንዴት አግኝቼ እንደምፈታ ጥያቄ ሆኖብኛል ይላል ለአንድ ዓመት ከሁለት ወራት በእስር የቆየው ይኸው ባለታሪክ። ከ2015 ዓ ም ጀምሮ በወቅታዊ ጉዳይ በሚል ለ16 ወራት በእስር ስትቆይ ፍርድ ቤት እንዳልቀረበችና ክስም እንዳልተመሰረተባት የተገለጸችው ሌላ ባለታሪክ ደግሞ ጸጉሬን ለመሰራት ወደ ከተማ እየሄድኩ እያለ ነው ፖሊሶች የያዙኝ ማለቷ ተገልጿል።

ሽና የአጎትሽ ልጅ የታጣቂ ቡድን አባል ናቸው፣ የት እንዳሉ መረጃ አለሽ? ብለው እንደያዟትና ና ድብደባ እንደተፈጸመባትም መናገሯ ተመልክቷል። በግንቦት 2014 ዓ ም በቁጥጥር ስር ውሎ ከወራት እስር በኋላ ፍርድ ቤት ዋስትና ቢፈቅድለትም ወቅታዊ ጉዳይ በሚል ኢሰመኮ ክትትል አደረግሁ እስካለበት ጊዜ ድረስ ለዘጠኝ ወራት የዋስትና መብቱ ሳይጠበቅና ክስ ሳይመሰረትበት በእስር ላይ የሚገኝ የ35 ዓመት አርሶ አደር ታሪክም ተጋርቷል። ተጨማሪ የወንጀል ተግባርን

ለመከላከል የተጠርጣሪውን ማምለጥና በወንጀል ፍትህ አስተዳደር ውስጥ የተጠርጣሪዎችን ተገቢ ያልሆነ ጣልቃ ገብነት ለመከላከል በሚል በአሳማኝ ምክንያታዊ ሁኔታ ብቻ የቅድመ ክስ ስርዓት የሚፈቀድበት ህጋዊ አሰራር እንዳለ ኮሚሽኑ ጠቅሷል። ሆኖም የፍርድ ቤትን የዋስትና ትዕዛዝ አለማክበርን ጨምሮ በቅድመ ክስ ሂደት ላይ የሚታዩ ክፍተቶች እንደሚያሳስቡት አመልክቷል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያዎች ለሰብአዊ መብቶች የተባለ የሲቪክ ማህበር ዋና ስራ አስኪያጅ

መኮንን የቅድመ ክስ እስርን በሚመለከት በኢትዮጵያ ያለው ሁናቴ አሳሳቢ መሆኑን ያስረዳሉ። በጣም በተወሰኑ ጉዳዮች ብቻ ምናልባት ተፈጽሟል ተብሎ ከተነገረው ወንጀል ስፋትና ውስብስብነት አንጻር በትክክል የተፈጸመው ወንጀል ምንነትን ለማጣራት በወንጀሉ ፈጻሚዎችንም እነማን ናቸው የሚለውን በትክክል ለማጣራት በተወሰኑ ጉዳዮች አንዳንድ ሰዎች በአግባቡ ክስ ሳይቀርብባቸው ወይም በኋላም ጥፋተኛ ተብሎ ሳይፈረድባቸው

በእስር የሚቆዩበት ሁኔታ ሊፈጠር ይችላል። እንደዛም በሆነ ጊዜ እንኳን ራሱ በተወሰነ ጊዜ ጉዳያቸው በፍርድ ቤት እየቀረበ መታየት አለበት። አሁን ግን እንግዲህ በሀገራችን ተጨባጭ ሁኔታ ስናይበት

እጅጉ ከዚህ የተቃረነ ሁኔታ እንዳለ ነው የምናየው። በሀሳቡ የሚስማሙት ጠበቃና የህግ አማካሪ አቶ ሰለሞን ገዛኸኝ ደግሞ በጥብቅና ስራ ልምዳቸው የታዘቡትን በማንሳት የህግ ክፍተትና የአስፈጻሚው አካላት ተገባበር ለችግሩ ምክንያት መሆናቸውን ያስረዳሉ። የወንጀለኛ መቅጫ ስነ ስርዓት ቁጥር አንቀጽ ሀምሳ ዘጠኝ ፍርድ ቤቶች ከአስራ አራት ቀን የበለጠ ተጨማሪ ጊዜ ለፖሊስ ለምርመራ ጊዜ መስጠት የለባቸውም ይላል። ግን ለምን ያህል አስራ አራት ጊዜ የሚለው ክፍተት አለ

ለሁለት ጊዜ ለሶስት ጊዜ ቁጥር ገደብ የለው ስለዚህ ፍርድ ቤት ካልገደበው መስጠቀም ረጅም ማስራት ስለዚህ አንደኛው የህጉ ክፍተት ነው ከዛ ውጭ ያለው ችግር ዋስትና ከተፈቀደ በኋላ ዋስትና ፖሊስ በዋስትና ሊለቀቅ የሚለውን ነገር ፖሊስ አያከብር ሌላው ክፍተት ደግሞ ሌላ ቦታ ግን ወስደው የሚያስሩት አለ የማያቀርቡት ለአንድ አመት ለሁለት አመት የሚያቆይታለ ስለዚህ አዲሱም ችግር አለ ህጉ ላይም ችግር አለ ነው

ከአስቸኳይ ጊዜ አዋጅ በኋላ ደግሞ የተራዘመ እስርና በፍርድ ቤት የተወሰኑ የዋስትና መብት ውሳኔዎችን አለማክበር የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች መባባሳቸውን የሕግ ባለሙያዎቹ ገልጸዋል። አቶ አምሃ መኮንን የአስቸኳይ ጊዜ አዋጅ አገርን ወይም ሕግን በማናቸውም በመደበኛ የህግ ማስከበር ስርአት ለማስከበር የማይቻልበት ሁኔታ ተፈጥሯል ተብሎ ሲታመን በጣም አልፎ አልፎ ብቻ የሚወሰድ

እርምጃ ነው። ግን እንደ አጋጣሚ የሆነ በእኛ ሀገር በተደጋጋሚ እየተወሰደ ነው። በመደበኛ ሁኔታ አስቸኳይ አዋጅ ባልታወጀበት በማይታወጅበት ሁኔታ ውስጥም ራሱ በተለይ ከዚህ ከክስት በፊት ከፍርድ በፊት የመታሰር የማሰር ጉዳይ ሰፊ ችግር ሆኖ ባለበት ሁኔታ ይሄ ይሄ መጨመሩ እንደሚባለው ያው በእንቅርት ላይ ጆሮ ደግፍ አይነት ችግር ነው እየሆነ ያለው።

አቶ ሰለሞን ገዛኸኝም እንዲሁ የአስቸኳይ ጊዜ አዋጁ ለመብት ጥሰቶች መጨመር ምቹ ሁኔታ እንደፈጠረ ተናግረዋል። ከአስቸኳይ ጊዜ አዋጁ በኋላ ደግሞ አሁን ባሉት ለምሳሌ በተከሳሹ ላይ ስምንት ወር ከቆዩ በኋላ ምንድን ነው የተደረገው? ክስ ነው የመጣው። ምንም እንኳን የመደበኛ የወንጀለኛ መቅጫ ስነስርዓት ሕግ ተፈጻሚ ባይሆንም እነዚህ ሰዎች መክሰስ ከተፈለገ በቅድመ ክስ ላይ ተገቢውን ዳኝነት አግኝተው ወደ ክስ መግባት ይቻል ነበር። ያ ፕሮሰስ ደግሞ ስምንት ወር አይፈጅም።

በሌላ በኩል ከጋዜጠኞች ጋር በተያያዘ የገጠመ ምንድን ነው? ጋዜጠኞች በስራቸው አጋጣሚ የሚጠረጠሩ ከሆነ የተጨማሪ ምርመራ ጊዜ ሊጠይቅባቸው አይገባም ይላል የመገናኛ ብዙኃን አዋጁ። ይህንም ቢል የመገናኝ ብዙኃን አዋጅ ይህን እ መሳ ብንከራከርም እንኳን ፖሊስ እኮ ፍርድ ቤቶችም አልተቀበሉ። ከቅድመ ክስ እስርና መሰል ጉዳዮች ጋራ በተገናኘ የሚቀርቡ ክሶችን በተመለከተ

ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት የአሜሪካ ድምፅ በተደጋጋሚ ያደረጋቸው ሙከራዎች አልተሳኩም። ሆኖም በፍትህ ስርዓቱ ላይ ተጨባጭ ማሻሻያዎች መደረጋቸውን የሚገልጸው መንግስት የሚበዙትን ክሶች በተደጋጋሚ ሲያስተባብል ተደምጧል። የአስቸኳይ ጊዜ አዋጁን ተከትሎ የሚካሄዱ እስሮች በአዋጁ መሰረት የተፈጸሙ እንደሆኑና አብዛኛዎቹ ታሳሪዎች በአጭር ጊዜ ማጣራት እንደተለቀቁ፣ የተቀሩትም የተፋጠነ ፍትህ እንዲያገኙ እንደሚደረግ የአስቸኳይ ጊዜ አዋጅ

ጠቅላይ መምሪያ እዝ መግለጹ ይታወቃል። የተራዘመ የቅድመ ክስ እስራት ለነጻነት መብት ጥሰት ዋና ምክንያት እንደሆነ ያመለከተው ይሰመኮ የፌዴራልና የክልል ባለስልጣናት በቅድመ ክስ እስር ላይ የሚገኙ ሰዎችን መሰረታዊ መብቶች እንዲያከብሩም ጠይቋል። በተጨማሪም ለህግ አስከባሪ አካላት ሰፊ የግንዛቤ ማስጨበጫ ስራ ሊሰራ እንደሚገባ አስተያየታቸውን የሰጡን የህግ ባለሙያዎች አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

የተከታተላችሁት የማክሰኞ ምሽት ሚያዝያ 29 2016 ዓ ም አብይ ርዕሳችንን ነበር። የትንታኔው መጽሔት ይቀጥላል።

የትንታኔው መጽሔት የመጀመሪያው ዘገባ ወደ ደቡብ አፍሪካ ይወስደናል። በደቡብ አፍሪካ የውስጥ አዋቂ ጠቋሚዎች ፈተና።

ደቡብ አፍሪካዊቷ ማርታ ንጎዬ በሚሊዮኖች የሚገመቱ ህገወጥ የመንግስት የስራ ውሎች ላይ የተሰራውን ሙስና በውስጥ አዋቂ ጠቋሚነት ሲያጋልጡ በመንግስታዊው የደቡብ አፍሪካ የመንገደኞች ባቡር ተቋም የህግ ክፍል ስራ አስፈጻሚ ነበሩ። ይሁን እንጂ ሙስናን ያጋለጡ ተብለው ከመከበር ይልቅ በአሰሪያቸው ተባረው ወደ ስራ ገበታቸው ለመመለስ ለመመለስ ረጅምና ብዙ ወጪ የሚጠይቅ የህግ ፍልሚያ ገጥሟቸዋል። የማርታ ተሞክሮ በደቡብ አፍሪካ ያሉ መረጃ ነጋሪዎች

ሰራተኞች የሚያጋጥማቸውን ፈተናዎች አጉልቶ ያሳያል። ኢሳን ሃይጄፍ ተከታዩን ዘገባ ልኮልናል። ደረጀ ደስታ እንደሚከተል ያቀርበዋል። ማርታ ንጎዌ ውስጥ አዋቂ ጠቋሚ ናቸው። በስነ ልቦናም ቢሆን ታውቃላችሁ፣ ብዙ ጉዳት አለው በእኔ ላይ ብቻ ሳይሆን በሴት ልጄ ላይም ጭምር ቤተሰቡም ጭምር

ግን ደጋፊ አካል ስላለኝ እድለኛ ነኝ። ማርታ ወደ ስራቸው ለመመለስ በፍርድ ቤት የህግ ፍልሚያውን ሲቀጥሉ ደቡብ አፍሪካ ውስጥ ላሉ ውስጥ አዋቂ ጠቋሚዎች ድጋፍና ምክር የሚሰጠውን ዘ ዊስል ብሎወር ሃውስ በሚል አዲስ የተቋቋመውን የሲቪል ማህበረሰብ ድርጅት ተቀላቀሉ። በየጊዜው መረጃ ሰጪዎች በጸረ ሙስና ትግሉ ከፍተኛውን ዋጋ ከፍለዋል። እንደ ኤሮፓ አቆጣጠር በ2021 የመንግስት ሰራተኛዋ ባቢታ ዲኦካራን በክልል የጤና ክፍል ውስጥ ሙስና

መኖሩን ማጋለጣቸው ከታወቀ በኋላ ከቤታቸው ውጪ ተገድለዋል። የልዩ ምርመራ ጋዜጠኛዋ ጄፍ ዊክስ ለእሳቸው ግድያ ምክንያት የሆኑትን ሁኔታዎች ሲመረምር ወራትን አሳልፈዋል። ልጇን ትምህርት ቤት ካደረሰች በኋላ ወደ ቤቷ ተመልሳ ለመሄድ መንገድ ጀምራ ነበር። መኪናዋን ወደ አውራ ጎዳናው ለማንቀሳቀስ ዘጌት ስትል ሌላ ተሽከርካሪ ከጎኗ በቃለ

ድንገት ሦስት ሰዎች መኪናዋ ላይ የጥይት ሩምታር ከፈከፉ። ከዚያ ውስጥ ዐሥራ ሁለት ጥይቶች አገኟት። ከዚያ ቆይቶ ከበርካታ ወራት በኋላ የተረዳ ነው። ከመገደሏ በፊት ባሉት ሳምንታት ውስጥ ያልተለመዱ የክፍያ ስርዓቶች እንዳጋጠማትና ላለቆቿ ሪፖርት ማድረጓን አላወቅንም ነበር። አስቸኳይ ምርመራ እንዲደረግና ክፍያው እንዲቆም ፈልጋ ነበር። ከመገደሏ ከቀናት በፊት ሳይቀር ላለቋ በሰደደችው መልእክት እነዚህ ሰዎች ገንዘባቸውን ካቆምንባቸው

ሕይወታችን አደጋ ላይ ሊወድቅ ይችላል ብላለች። ያ መልእክት ትክክለኛ ግምት ነበር ማለት ይቻላል፣ ምክንያቱም የተገደለችው ሳምንት ባልሞላ ጊዜ ውስጥ ነበር።

ሲንቲያ ሲንትምፔል በደቡብ አፍሪካ መንግስታዊ አየር መንገዶች ውስጥ ያለውን ሙስና ያጋለጡ ሌላዋ መረጃ አቀባይ ናቸው። ውስጥ አዋቂ ጠቋሚዎች በጸረ ሙስና ትግሉ ውስጥ መሰረታዊ አካል ናቸው ይላሉ። በእኔ አመለካከት ውስጥ አዋቂ ጠቋሚዎች ሙስናን በመዋጋት ረገድ በጣም አስፈላጊ ናቸው ምክንያቱም በስራ ቦታቸው ላይ ስለሚፈጸሙ ማጭበርበሮችና

ስለ ሙስና የሚያጋልጡና የመጀመሪያዎች ጠቋሚ እነሱ በመሆናቸው እነሱን ሰለባ ከማድረግ ይልቅ በቁም ነገር ልንወስዳቸው ይገባል። የደቡብ አፍሪካ መንግስት የውስጥ አዋቂ ጠቋሚዎችን መጠበቅ አስፈላጊ መሆኑን አምኗል። አሁን ያለውን የውስጥ አዋቂ ጠቋሚዎች ሕግ የብሔራዊ ጸረ ሙስና ስትራቴጂካዊ አካል አድርጎ ለመገምገም ወስኗል። የብሔራዊ ጸረ ሙስና ስትራቴጂው አካል አድርጎ ለመገምገም ወስኗል።

ዶክተር ኡልጄሳ ራዱሎቪች በጆሃንስበርግ ዩኒቨርሲቲ የውስጥ አዋቂ ጠቋሚዎችን ችግር ይመረምራሉ። የእነዚህን ጠቋሚዎች ጥበቃ አስመልክቶ የወጣውን ሕግ የበለጠ የሚያጠናክሩ ለውጦች እንደሚያስፈልጉ ይናገራሉ። ስለዚህ እኔ እንደሚመስለኝ የውስጥ አዋቂ ጠቋሚዎች ጥበቃ ለማስፋት ወሳኙ ነገር ሕጉን መከለስ ነው። ጠቋሚዎችን የሚቀጡትን መልሶ የሚቀጣ ሕግ ያስፈልጋል።

ሁለተኛውና ወሳኝ የሚሆነው በመንግሥትና በሲቪል ማኅበረሰቡ መካከል ጠንካራ ግንኙነት መፍጠር ነው። ገለልተኛ የመንግሥት ተቋም በዚህ ጉዳይ መፍትሄ መስጠት ይችላል። ውስጥ አዋቂ ጠቋሚዋ ማርታ ንጎዬ ሄዶ ሄዶ መጨረሻው ለውስጥ አዋቂ ጠቋሚዎች ለባለሥልጣናት እውነቱን መናገር በጣም አስፈላጊ ነው። እውነት እዚህ ሀገር ለውጥ እንዲመጣ ከፈለግንና

ለልጆቻችን አንድ አይነት ቅርስና የወደፊት አሻራ ለመተው ከፈለግን ሰዎች ወጥተው መናገር አለባቸው። በጸረ ሙስና ትግሉና ዲሞክራሲን በመጠበቅ ረገድ የውስጥ አዋቂ ጠቋሚዎች በዋጋ ሊተመን የማይችል ግብዓት ሆነው ቢቆዩም፣ ያነጋገርናቸው ዘጋቢዎች ግን በጣም የሚያስፈልጋቸውን ድጋፍና ጥበቃ እያገኙ እንዳልሆኑ ያምናሉ።

አለመረጋጋት ውስጥ በምትገኘው ናይጄሪያ የክልል ፖሊስ ሊቋቋም ነው። በናይጄሪያ ከፍተኛ አለመረጋጋት ያስከተሉትን የታጣቂዎች ጥቃት፣ ጅምላ አፈናንና በህገወጥ መንገድ

በተደራጁ ሰዎች የሚፈጸሙ ወንጀሎችን ለመቅረፍ በሀገሪቱ በ36 ግዛቶች የክልል ፖሊስ ለማቋቋም እያሰበች ነው። አዲስ የሚቋቋመው የክልል ፖሊስ ከ300 ሺህ በላይ አባላትን ላቀፈውና ከፍተኛ ሁከቶችን እያስተናገደ ላለው ጠንካራ ብሔራዊ የፖሊስ ኃይል ተደማሪ የሚሆን ነው። ቲሞቲ ኦቢዙ ከናይጄሪያ ያደረሰንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።

ባለፈው ዓመት እንደ አውሮፓያን አቆጣጠር ጥቅምት 14 ምሽት ደህንነቷን ለመጠበቅ ስሟን ቀይረን ላቲፋ ኢብራሂም ስንል የምንጠራት ናይጄሪያዊት ተማሪ ሰሜን ናይጄሪያ በሚገኘው ጋንዱ ማህበረሰብ ውስጥ ከምትማርበት ትምህርት ቤት ወደ መኖሪያዋ በመመለስ ላይ እያለች አምስት የታጠቁ ሰዎች ከሁለት የክፍል ጓደኞቿ ጋር አፍነው ወሰዷት። ላቲና በወቅቱ በጠላፊዎቿ ይደፈሩ የነበሩትን

የጓደኞቿን ትግልና ጩኸት ትሰማ እንደነበር ታስታውሳለች። ፊት ለፊታችን ነበር የሚያደርጉት። ዓይናችን ቢጨፈንም ፊታችን የደፈሯቸው። እዛ እያለንም ደብድበውናል። ለእኛ ጥሩ አልነበሩም። ደፋሪዎቹ እሷን ባለመንካታቸው እድለኛ ነኝ ትላለች።

ወንጀሉ ለፖሊስ እና ለትምህርት ቤቱ ባለስልጣናት ሪፖርት ቢደረግም ለአራት ቀናት ታግተው የቆዩት ሶስቱ ጓደኛሞች ተለቀው ወደ ቤታቸው መመለስ የቻሉት ቤተሰቦቻቸው የማስለቀቂያ ገንዘብ ከከፈሉ በኋላ ነው። ላቲፋ ቤተሰቦቿ አምስት ሚሊዮን ናይራ ወይም ወደ 3400 ዶላር የሚጠጋ ገንዘብ ለጠላፊዎቿ መክፈላቸውን ትገልጻለች።

ማ ፋሚሊ ቤተሰቦቼ በጣም ተጨንቀው ነበር። ለእነሱ ቀላል አልነበረም። በተለይ እናቴ ከፍተኛ ውጥረት ውስጥ ነበረች። ለገንዘብ ሲባል የሚፈጸም እገታ በህዝብ ብዛት በአፍሪካ ቀዳሚ የሆነችውን እና እየተባባሰ በሄደ የኢኮኖሚ ቀውስ የምትታመሰውን አገር ከፍተኛ ስቃይ ውስጥ ከቷታል።

በየካቲት ወር የናይጄሪያ የዋጋ ግሽበት ከ31 ከመቶ ያለፈ ሲሆን ባለፉት ሶስት አስርት ዓመታት ውስጥ ከታየው ከፍተኛው መጠን ነው። ተንታኞች እንደሚሉት በሽፍቶች የሚፈጸመው እገታ ገንዘብ ለማግኘት ሲባል የሚፈጸም ሲሆን፣ ማስለቀቂያ ገንዘቡ እንደተከፈለ ታጋቾቹ ወዲያውኑ ይለቀቃሉ። ኤስቢኤም የተሰኘው በናይጄሪያ ስላለው የደህንነት ስጋት የሚያማክር ተቋም

ፕሬዚዳንት ቦላ ቲኑቡ በግንቦት ወር ስልጣን ከያዙ ወዲህ በዋናነት በታጣቂዎች እና የታጠቁ ዘራፊ ሽፍቶች የታገቱ 4700 ሰዎችን ጉዳይ መመዝገቡን አስታውቋል። በሺዎች የሚቆጠሩ ደግሞ በጸጥታ ችግር ምክንያት ከቤት ንብረታቸው ተፈናቅለዋል። የናይጄሪያ የጸጥታ ኃይሎች ለ14 ዓመታት ሲንቀሳቀሱ የቆዩትን የቦኮ ሀራም አማጽያንና

በምዕራብ አፍሪካ የሚንቀሳቀሰውን አክራሪ እስላማዊ መንግስት የበርካቶችን ነፍስ ያጠፉ የእርስ በርስ ግጭቶችንና ተገንጣይ ቡድኖች የሚያስነሱትን ሁከትም ለመቆጣጠር ጥረት ያደርጋሉ። ችግሩን ለመቅረፍ ታዲያ የናይጄሪያ ባለስልጣናት የሀገሪቱን የፖሊስ ኃይል ማጠናከር እንዲቻል ክልሎች የፖሊስ አካላት እንዲኖራቸው በየካቲት ወር ተስማምተዋል። ህጉ ከጸደቀ እያንዳንዱ የናይጄሪያ ክልል

የየራሱ ኃይል እንዲያስተባብር የሚያስችል በህግ የተደገፈ ስልጣን ይኖረዋል። ሆኖም መጀመሪያ አዲሱ ረቂቅ ህግ በህግ መወሰኛው ምክር ቤት መጽደቅ ይኖርበታል። ሲሞን ኢቡ እና ፍራንሲስ ኦፓራኖዚ የተሰኙት ሁለት የአቡጃ ነዋሪዎች ስለ አዲሱ ረቂቅ ህግ የተሰማቸውን ለአሜሪካ ድምፅ አጋርተዋል።

የፖሊስ ኃይሉ የሚዋቀረው በዚህ አካባቢ ነዋሪዎች ነው። እነዚህ ሰዎች ደግሞ የዛን አካባቢ መግቢያ መውጫ ቀዳዳውን ሁሉ ያውቃሉ። ስለዚህ ከሌላ አካባቢ ፖሊስ ሆነው ወደ ክልሎች ከሚመደቡት በተሻለ የደህንነት ችግሮችን መፍታት ይችላሉ። ከዚህ አካባቢ ሰዎችን ይመርጣሉ። ወደዛ አካባቢ የሚመጣ ማንኛውንም ነገር ደግሞ ራሳችን እናውቃለን። ይሄ ብዙ ነገር ያቃልላል።

ነገር ግን መጥፎ የሚሆነው ፖለቲከኞቹ ይህንን ተቃዋሚዎችን ለማስፈራራት የሚጠቀሙበት ከሆነ ነው አውታር ባለፈው ዓመት ጥናት ካካሄደባቸው አስራ አንድ የህዝብ ተቋማት መካከል የናይጀሪያ ፖሊስ ኃይል እጅግ የከፋ ደረጃ ተሰጥቶታል የፖሊስ አባላት በጭካኔ ዝርፊያና ማሰቃየት ተግባራት ይከሰሳሉ ሆኖም ፖሊስ ክሱን አይቀበለውም ይልቁንም የፖሊስ ባለስልጣናት

ውንጀላዎቹን ለመመርመርና ጥቃት አድራሾቹን አባላት ተጠያቂ ለማድረግ በተደጋጋሚ ቃል ይገባሉ። የጸጥታ ጉዳይ ተንታኙ ከቢሮ አዳሙ እንደሚሉት ትኩረት ሊሰጠው የሚገባው ጉዳይ ተጠያቂነት ነው። What we need more than anything is accountability. If we don't have accountability in governance ከምንም ነገር በላይ የሚያስፈልገን ተጠያቂነት ነው። በአስተዳደር ውስጥ ተጠያቂነት ከሌለ ሌላ የፖሊስ አካል ለመፍጠር ወደፊት መራመድ አንችልም።

እንደ አውሮፓውያን አቆጣጠር በጥቅምት 2020 የፖሊስን ጭካኔ የተሞላው ድርጊት በመቃወም በመላው ናይጄሪያ ሰልፎች ከተካሄዱ ወዲህ የናይጄሪያ ፖሊሶች ጥልቅ ፍተሻ እየተደረገባቸው ነው። የየክልሎቹን ፖሊስ ለማቋቋም የሚደረገው ጥረት ሌላው ሊገጥመው የሚችለው ተጨማሪ ፈተና ደግሞ የገንዘብ ድጋፍ መሆኑን ተንታኞች ያሰምሩበታል። ሆኖም የናይጄሪያ ፓርላማ

ክልሎች የራሳቸው ፖሊስ ኃይል እንዲኖራቸው የሚደረገውን ሕግ ከማጽደቃቸው በፊት የሲቪል ማህበራትንና የዜጎችን አስተያየት እየገመገመ መሆኑን አስታውቋል። በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። አስተያየት ወይም ጥያቄ ቢኖራችሁ በቪያምሀሪክ የፌስቡክ ገጽ ላይ በመግባት እዛ ላይ ታደርሱን ዘንድ እንጋብዛለን። የተከታተላችሁት የምሽቱን የመጀመሪያው ምዕራፍ ነበር። እሱን አጠናቀናል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የቀዳሚው የሁለተኛው ምዕራፍ ዘገባችን ትምህርት ላይ ያተኩራል።

ቤት ንብረታቸውን ሸጠው ትምህርት ቤት የገነቡት ወይዘሮ ሊዲያ። ከእድሜያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ቤት ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና

ክሊኒክ አሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲ ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም በተለያዩ መስኮች እያገለገሉ ይገኛሉ። የአሜሪካ ድምፅ ብርሃን ሀይሉ ወይዘሮ ሊዲያን፣ ተማሪዎችን፣ የክሊኒኩንና እንዲሁም ደግሞ የትምህርት ቤቱን ኃላፊዎች አነጋግራ ያሰናዳችው ዘገባ ተከታዩ ነው። ሳራ ፍሳዬ ታቀርበዋለች።

ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማእከላዊ ዞን ሓሓይለ ወረዳ በምትገኘው ፍረስማይ ቀበሌ ነው። በደርግና በሕወሃት መካከል ጦርነት ሲነሳ በለጋ ዕድሜያቸው ለስደት መዳረጋቸውን ይናገራሉ። ከብዙ ዓመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ። እቲ ሓደ ዘበገሰኒ

ኣነ ንቤተሰበይ ክከይድ ክማላለስ ከለኹ እቶም ቆልዑ ትምህርት ዘይብሎም ምስ ረኣኽዎም ቤተሰበይ ልጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደ ገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክመዋት ለማረፍ

ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በሕይወት እስካለው ሰርቼ መኖር እችላለሁ። ልጆቼም እንዲሁ ናቸው። ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው። ሶስት የልጅ ልጅም አይተዋል። ቤታቸውን መኪናቸውንና ሌላም ንብረታቸውን ሸጠው

የቆጠቡትንም ጨምረው በ1998 ዓ ም ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል። የሀቶሉ እንዴ አይኮድኩን አነ ኣብዚ

እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ መሳሪያና ንብረቶቹ መዘረፋቸውንና መሰባበራቸውን የቀረውም መውደሙን ሰምቻለሁ። ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር።

አስራ ስድስት ክፍሎችን የያዘ አራት ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው ሶስት ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች ትጥቆችና መጫወቻ ሜዳም ያሟላ በአራት ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ።

ማሕበረሰብ ናይቲ ከባቢ ሁኔታው አሳዛኝ ነው። የአካባቢው ማኅበረሰብ፣ ተማሪዎች፣ መምህራን የሥነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደ ቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው። በዚያ ላይ ሴቶች ለሥነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረትንሳኤ ይናገራሉ። ተን ደቂ ኣንስትዮ ናይ ስነ እምሮ ችግር በጽሒ እውን እዩ

እንደገና ብዙ ሴቶች ብዙ የስነልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ ሀያ ከመቶ ወርዷል። ምር ምስትምሃር በእምነት ነጋና ቢንያም ተክለማርያም በፈረስማይ ሊዲያ ሁለተኛ ደረጃ ትምህርት ቤት

የአስራ አንደኛ ክፍል ተማሪዎች ናቸው። ኮቪድ እና ጦርነቱ ወደ ኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ የሆኑ ነበር። ዴስክታት ናይ ዝተሰባበረ እዩ ቤተ ፈተነ ምስቲ ፕራክቲካል ትዮሪ ጥራይ እምበር ፕራክቲካል ዝበሃል ምንም የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሐሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም።

ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል። ወይዘሮ ሊዲያ አሁንም ወደ አንድ ሚሊዮን ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል።

ልዕሊ 852 ሽሕ ብር ዝዋግኡ 13,000 ደብተርና 2,600 ብዕሮዎች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውሉናል። ጽቡቅ ቃልን የወይዘሮ ሊዲያ ግብረ ሰናይ ይህ ትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ

መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ። አብ መገዲ ሓንቲ ክትወልድ ዝቀርስ ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር።

እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና፣ ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከአይነ ኅሊና አይጠፋም። በጣም አዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰንኩ።

ከመይ ከም ትቁንዞ ነበረት። ማለት ማእከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለመዋል ስለሸጡ እንዲህ ቀላል አልሆነም። ፋንሬዝን ተወሰነ ገንዘብ በዚህ አካባቢ የሚኖሩ ወዳጆቼ ዝግጅት አድርገው 25,000 ዶላር አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰብን መርዳት ፈልጋለሁ።

አንዳች መሰረት ማበጀት እፈልጋለሁ። ህዝቡ ለእኔ ወላጆቼ፣ ወንድም እህቶቼ፣ ልጆቼም ናቸው ብዬ አምናለሁ። እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ። ለእነሱ እኔ ስላለኋቸው የሚበላላቸው ቀሪውን እራሳቸው እየሰሩ ይሞሉታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው?

ጫማ ግን ይህ ማዋለጃና ሙሉ ቀዶ ሕክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆነዋል። ወደ ዘጠኝ ሚሊዮን ብር የሚገመቱ ውድመት እንደ ደረሰበት የማማ ሊዳ የእናቶችና የህፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ።

አብ ናይ ንብረታት ክርእን ከለና ኣጠቃላሊ ንብረትን ስንመለከት ከአንድ ነጥብ ዘጠኝ ቢሊዮን ብር በላይ የሚገመቱ አነስተኛ የኃይል ማመንጫዎች የመጓጓዣ አገልግሎት መስጫዎች ሙሉ ቀዶ ሕክምና ይደረግበት የነበረ ማዕከል በመሆኑም የአልትራ ሳውንድ የነፍሰ ጥሮች ወርሃዊ ክትትል መሳሪያዎች

እንዲሁም አራት ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል፣ አንዳንዶቹም ውድመዋል። በመሰረተ ልማት ላይ 13 ሚሊዮን ብር የሚገመት ውድመት ደርሰዋል። የህክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ፣ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና

የጤና ባለሙያዋ ሲስተር ሃደር አስፋው አብራርተዋል። አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ ሶስት ሺህ ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ ሀያ አራት ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች።

ይህንን እየተጋፈጥን ግን መስራታችንን አላቋረጥንም። ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ሕይወታቸውን የሚገፉት በሕዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማኅበረሰብ ያበረከትኩት ሁሉ እንዲህ ሆኖ ስመለከት፣ ያኔ ከልጆች አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ፣ አሉ ወይዘሮ ሊዲያ።

ክዳውን ተገዘሎም ከልኹ ወይ ጭመክሮስ ማሚ የዚ ሕሱር ገዚ ይኽልና ኢሎም፣ ለምንድን ነው ርካሽ ጫማ የምትገዥልን እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ፣ ሀገር ቤት ያሉ ወንድሞችና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ሕንፃው አልፈረሰም አለ እሱን ለመጠገንና የጠፋውን ለመተካት

ሁሉም የሚቻለውን ያበረክታል ብዬ ተስፋ አድርጋለሁ። ዝፈረሰ ክንጭጉኖ ሁላህና ተስፋ ገባ።

አስከትለን የምናልፈው ተከታታይ ወደሆኑ ሆኑ ወደዚህ የዩናይትድ ስቴትስ ምርጫን ጉዳይ የሚመለከቱ ዘገባዎች ነው። ዴሞክራሲ ላይ የተጋረጠው አደጋ ያሰጋናል

አሜሪካውያን መራጮች ናቸው። እንዲህ ያሉት በዴሞክራሲ ላይ የተደቀኑ ስጋቶች ከ2024 ፕሬዚዳንታዊ ምርጫ አስቀድመው አሜሪካውያን ድምጽ ሰጮዎችን በማሳሰብ የምጣኔ ሀብትና ከኢሚግሬሽን ጋር የተዛመዱ ጉዳዮች ከሚያሳድሩባቸው ስጋቶች መቅደሙን ኢፕሶስ የተሰኘ ዓለም አቀፍ የገበያና የህዝብ አስተያየት ጥናት ተቋም በቅርቡ ያሰባሰበው የህዝብ አስተያየት ግምገማ ውጤት

አመላከታል። የጥናቱን ውጤት የተመለከተችው የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሌሲያስ ያደረሰችን ዘገባ አሉላ ከበደ ዝርዝሩን እንደሚከተለው አሰናቾታል። የአሪዞና ክፍለ ግዛት ነዋሪ የሆኑና በዲሞክራትና የሪፐብሊካን ፓርቲዎች በአባልነት የተመዘገቡ መራጮች ባለፈው የመጋቢት ወር ድምፃቸውን ለመስጠት በወጡበት ወቅት በ2024ቱ ፕሬዝዳንታዊ ምርጫ ማን ፓርቲያቸውን ወክሎ በይፋ እንዲመረጥ እንደሚፈልጉ

አንዳችም ጥርጣሬ አልነበራቸውም። ጆ ባይደን ጆ ባይደን እርሳቸውን ለሚመርጡ መራጮች ብቻ ሳይሆን ለሁሉም ዜጋ ዲሞክራሲና ነጻነትን የሚያጎናጽፉ ብቸኛው እጩ ይመስሉኛል። ድምፄን ለዶናልድ ትራምፕ ሰጥቻለሁ። ሕገ መንግሥቱ በተጻፈበት መሰረት መከበሩን ለማረጋገጥ ፈቃደኛ የሆኑት እርሳቸው ብቻ እንደሆኑ አምናለሁ።

እናም በዚሁ የተነሳ በሁሉም በኩል ጥቃት እየተቃጣባቸው ያሉትም እርሳቸው ብቻ ናቸው። ባለፈው ወር መጀመሪያ ግድም ኢፕሶስ በተባለው ዓለም አቀፍ የሕዝብ አስተያየት ጥናት ተቋም አስተያየታቸውን እንዲያጋሩ የተጠየቁ መራጮች እንደተናገሩት የፖለቲካ አክራሪነት ዝንባሌና በዲሞክራሲ ሥርዓት ላይ የተደቀኑ አደጋዎች ያሳደሯቸው ስጋቶች ዩናይት ስቴትስን ከገጠሙ ዋነኞቹ ፈተናዎች ውስጥ ናቸው ብለው ያምናሉ።

ዲሞክራቶች ፈላጭ ቆራጭነት እንዳይመጣ ስጋት ገብቷቸዋል። እንደ እውነቱ ዲሞክራቶች ዲሞክራሲን ስለ ማዳን ሲናገሩ ከትረምፕ እያሉ ነው። ይህን እኛ ትረምፕን የሚጻረር ድምፅ እንለዋለን። እንደ እኛ ስሌትም ይሄ 25 በመቶውን በጎልማሳ የዕድሜ ክልል የሚገኝ የማኅበረሰብ ክፍል ይወክላል።

ከሁለቱም ፓርቲዎች ያልሆኑ አሜሪካውያን ይህን ስጋት በተመለከተ ከዲሞክራቶቹ ጋር ናቸው። ይሁንና ሪፐብሊካኖች በበኩላቸው የዲሞክራሲን ደህንነት መረጋገጥ በተለየ መልኩ ነው የሚያዩት። ከሪፐብሊካን በኩል ቀኝ ዘመም የሆኑት አብዛኛዎቹ ስርዓቱ ተሰሚነት ባላቸው የማኅበረሰብ አባላት ተፋልሰዋል

በቁጥጥራቸው ስር ውለዋል፣ አሊያም የማጭበርበር ድርጊት ተፈጽሞበታል የሚል ትችት ያሰማሉ። ስለሆነም ሪፐብሊካኖች ዲሞክራሲን ስለ ማዳን ሲናገሩ በእርግጥ እያሉ ያሉት የምርጫውን ሂደት ስለሚያንቀሳቀሱ እና በአጠቃላይም ስለ ምርጫው ሂደት ፍትሐዊነት ጥያቄ እያነሱ ነው። ትራምፕ ራሳቸው ጉዳዩ አጣዳፊ መሆኑን የሚጠቁም ስሜት በተከታዮቻቸው አእምሮ ይጉላላ ዘንድ ተጽዕኖ አድርገዋል።

በህዳር አምስቱ ምርጫ ካላሸነፍን የሀገራችን ህልውና ማብቂያ ይመስለኛል። የመጨረሻው ምርጫም ሊሆን ይችላል። እውነቴን ነው የምለው። ፕሬዚዳንት ጆ ባይደን በበኩላቸው በዳግም ምርጫ ዘመቻቸው ትራምፕ ወደ ዋይት ሀውስ ቢመለሱ ይከሰታል የሚሉትን ስጋት አስመልክተው ያስጠነቅቃሉ። የዲሞክራሲ ስርዓታችን በእርግጥ አደጋ ላይ ነው።

ስልጣን በያዙ የመጀመሪያው ቀን ፈላጭ ቆራጭ አምባገነን እንደሚሆኑ ሲናገሩ የህገ መንግስቱን መሠረት ውድቅ ማድረግ መቻል እንደማለት ነው። የአጠቃላዩን ገጽታ የጨረፍታ እይታ ብቻ በሚያሳየው የኢፕሶስ የመራጭ አስተያየት ግምገማ ከተጠየቁ መራጮች 38 በመቶ በዲሞክራሲ ላይ ለተደቀነው አደጋ ምላሽ ባይደን የተሻለ እቅድ አላቸው ብለው ያስባሉ። ትራምፕ ይበጃሉ ብለው የሚያምኑት ደግሞ 29 በመቶ ናቸው።

ባይደን ስር መሠረት ያበጀውን አሰራር ተከትሎ የመጡ ውጪ ናቸው። ስለ ሥርዓትና ስለ መረጋጋት ተደርገው ነው የሚታዩት። በሌላ በኩል ትራምፕ ከተቋማዊው አሰራር ያፈነገጠውን ይወክላሉ። በዲሞክራሲ ሥርዓት ደህንነት ላይ ከተጋረጠው ስጋት ቀጥሎ ኢኮኖሚውንና ኢሚግሬሽንን አስመልክቶ የሚነሱት ዋነኞቹ ስጋቶቻቸው መሆናቸውንም ተናግረዋል።

የአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሚያዝያ 29 የማክሰኞ ምሽት 2016 ዓ.ም መሰናዶ ነው። በመከታተል ላይ የምትገኙት አሁንም ከዚሁ ከዩናይትድ ስቴትስ የምርጫ ርዕሰ ጉዳዮች አልወጣንም። ባይደንና ትራምፕ በጉዞ እገዳ ጉዳይ ላይ ይላል ተከታዩ ዘገባ። በመጪው ህዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት ዶናልድ ትራምፕ ከተመረጡ የሚበዛው ህዝባቸው የእስልምና ሃይማ

የሃይማኖት ተከታይ በሆኑ አንዳንድ ሀገሮች ላይ የጉዞ እገዳቸውን በአስተዳደራቸው የመጀመሪያው ቀን መልሰው ስራ ላይ እንደሚያውሉት ተናግረዋል። ከመጀመሪያው የአስተዳደር ዘመናቸው አወዛጋቢ እርምጃዎች መካከል አንዱ የሆነው የጉዞ እገዳ ፕሬዝዳንት ጆ ባይደን እንደተመረጡ መሰረዛቸው የሚታወስ ነው። የአሜሪካ ድምፁ ስካት ስተርንስ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አጠናቅረዋለች።

ዶናልድ ትራምፕ ከስምንት ዓመታት በፊት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ለፕሬዚደንትነት በተወዳደሩበት ጊዜ የእስልምና እምነት ተከታዮች ከሚበዙባቸው ሀገሮች ሽብርተኞች እንዳይገቡብን የኢሚግሬሽን ስርዓቱን እቀያይረዋለሁ በማለት የምረጡኝ ዘመቻ ማካሄዳቸው የሚታወስ ነው።

ጽንፈኛ እስልምና አቀንቃኝ ሽብርተኞች ሀገራችን ድርሽ እንዳይሉ እናደርጋለን። መቶ በመቶ አንፈቅድም። ሌላ ምርጫ የለንም። እንደተመረጡም አመዛኙን ቁጥር የሚይዘው ህዝባቸው ሙስሊም በሆኑባቸው ሰባት ሀገሮች ላይ የጉዞ ክልከላ አወጁ። እርምጃቸው የአሜሪካ የሲቪል መብቶች ማህበር ኤሲኤልዩን ጨምሮ ተቃውሞና የፍርድ ቤት ሙግት አስነስቶባቸዋል።

የሲቪል መብቶች ማህበሩ ባልደረባ ሊጋለንት ሲናገሩ የተደቀነ ተጨባጭ ስጋት ካለ በግለሰብ ደረጃ ምርመራ ይደረጋል እንጂ አንድን ማህበረሰብ ወይም ሃይማኖት እንዳለ ከሌሎች በላይ አደገኛ ብለን መፍረጃ አይገባንም። የጉዞ ክልከላው ሙግት እስከ ጠቅላይ ፍርድ ቤቱ ደርሶ ብዙሃኑ ወግ አጥባቂ ዳኞች ክልከላውን አጸደቁት። ትራምፕም

ጠንካራ መሆን አለብን፣ ደህንነታችን ሊጠበቅ ይገባል በማለት በጠቅላይ ፍርድ ቤት ዳኞቹ ውሳኔ መደሰታቸውን ገለጹ። ከዚያ በኋላ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም በተካሄደው ፕሬዝደንታዊ ምርጫ ጆ ባይደን የትራምፕን የጉዞ እገዳ በመቃወም የምረጡ እንቅስቀሳቸውን አካሄዱ።

ሙስሊሞች ላይ ጥላቻ የሚያውጅ፣ እንዲገለሉ የሚቀሰቅስ፣ ሙስሊሞችን በሐሰት በመወንጀል የጉዞ እገዳ የሚደነግግ ፕሬዚዳንት መቀበል የለባችሁም። ባይደን ከተመረጡ በኋላም የጉዞ ክልከላውን ሰርዘውታል። አሁን ደግሞ ከአራት ዓመታት በኋላ ትራምፕ ዊስኮንሰን ክፍለ ግዛት ላይ ለደጋፊዎቻቸው በዚህ ሳምንት ባሰሙት ንግግር

መካከለኛው ምስራቅ ውስጥ እየሆነ ያለው ነገር የጉዞ ክልከላ የሚያስፈልገን ጊዜ ላይ መሆናችንን አሳምኖኛል ብለዋል። ዩናይትድ ስቴትስ ውስጥ ጂሃድ አንፈልግም። በአንድ ወቅት ታላላቅ የነበረው ከተሞቻችን የሽብርተኝነት መቀፍቀፊያ እንዲሆኑ አንፈልግም። በትራምፕ የፕሬዝዳንትነት ዘመን በመጀመሪያ ቀን ነው የጉዞ እገዳውን የሚመልሰው። ስደተኛ አንቀበልም። ሽብርተኞችም ያኔ እንዳደረግኩት ድርሻ አይሉም። ፕሬዝደንት ባይደን

በምረጡኝ ዘመቻዎቻቸው የውጭ ሀገር ተወላጆች ለአሜሪካ የሚያበረክቱትን አስተዋጽኦ በማሞገስ ሲናገሩ ይደመጣሉ። በዚህ ሳምንት በአንድ የምረጡኝ ዘመቻ መዋጮ ለጋሾች ስብሰባ ላይ ባሰሙት ንግግር ሌሎች ሀገሮች መጤጠልነታቸው ጎድቷቸዋል ብለዋል። የቻይና ምጣኔ ሀብት እድገት ለምን በዚህ ከባድ ደረጃ ተገታ? ጃፓን ለምንድን ነው ችግር ላይ የወደቀችው? ሩሲያስ? ህንድስ? መጤጠል ስለሆኑ ነው

የውጭ ሀገር ሰው አይፈልጉም። እኛ ግን የውጭ ሀገር ተወላጆች የጥንካሬያችን አካል ናቸው። ቀልዴን አይደለም፣ እያጋነንኩም አይደለም። የውጭ ሀገር ሰዎች የጥንካሬያችን ምንጭ ናቸው። ወዲህ መጥተው ሰርተው አስተዋጽኦ አበርክተው መኖር የሚፈልጉ በርካታ ሰዎች መኖራቸው ይጠቅመናል ብለዋል ባይደን። ካፕስ ሃሪስ የተባለው የሃርቫርድ ዩኒቨርሲቲ ወርሃዊ የህዝብ አስተያየት ግምገማ

መራጮች የኢሚግሬሽንን ጉዳይ ከዋጋ ግሽበት እኩል ለእኩል አብይ ትኩረት የሚሰጡት ጉዳይ መሆኑን አሳይቷል። ከዚሁ ከባይደንና ትራምፕ ፉክክር ሳን ወጣ ሁለቱ ተፎካካሪዎች ስድስት ወራቶች ይቀሯቸዋል። እስካት ስተርንስ እነዚህ ስድስት ወራቶች ምን ሊመስሉ እንደሚችሉ ያደረሰንን ዘገባ እንግድ ወልዴ

እንደሚከተሉ አሰናጆታል። ፕሬዚደንት ጆ ባይደንና የቀድሞ ፕሬዚደንት ዶናልድ ትራምፕ ሁለተኛ የሥልጣን ዘመን ለማግኘት በሚያደርጉት ጥረት መራጮችን ለማሳመን ስድስት ወራቶች ይቀሯቸዋል። የቀድሞ ፕሬዚደንት ትራምፕ ከቀሪው ስድስት ወራት ጊዜ ውስጥ የተወሰነውን ያሉባቸውን የተለያዩ ክሶች በተመለከተ በፌዴራል እና በግዛት ፍርድ ቤቶች በመመላለስ ለክሶቻቸው መልስ ይሰጣሉ።

ከክሶቹ መሃል ብሔራዊ የመከላከያ ምስጢር ሰነዶችን በግል በመያዝ እና የንግድ ዶሴዎቻቸውን ሐሰተኛ አድርገው በማቅረብ የሚሉ ይገኙባቸዋል። እርሳቸው እንደሚሉት ግን አቃቢያነ ሕግ በምርጫው ጣልቃ እየገቡ ነው። ሁሉም ያደረግሁት ነገር ሕጋዊ ነው። ይህን የሚያደርጉት ለፖለቲካ ነው። ባይደን እንዲመረጥ ነው የሚሹት። ምክንያቱ ይህ ብቻ ነው። ትራምፕ በየፍርድ ቤቱ መመላለሳቸው ለምርጫ ዘመቻ የሚያውሉትን ጊዜ እየቀነሰ ነው።

የፖለቲካ ቧልት ብለው የገለጹት ክስ ይበልጥኑ እርሳቸውን በድምፅ ሰጪዎች ዘንድ ተወዳጅ እንዳደረጋቸው ይናገራሉ። በጣም መጥፎ ነው። በሀገራችን መጥፎ ነገር እየተከሰተ ነው። በህዳር አምስት ተስፋ አድርጋለሁ። እንደ እኔ አስተያየት ለሀገራችን እጅግ ወሳኝ ቀን ነው። ያም የምርጫ ቀን ነው። ነገሮች ከዛ በኋላ እንደሚቀየሩ ተስፋ አድርጋለሁ።

ምክንያቱም እነዚህ ሰዎች ሀገራችን እያወደሙ ነው። የሪፐብሊካን ፓርቲው ትረምፕን ፕሬዚደንታዊ እጩ አድርጎ ከዚህ በፊት የመረጠው በእንደ አውሮፓን አቆጣጠር 2020 ዓመ ም ሰሜን ካሮላይና ላይ በከፊል በኢንተርኔት በተካሄደው የፓርቲው ጉባኤ ነው። የዚህ ዓመቱ ጉባኤ በሐምሌ ወር ዊስኮንስን ግዛት ውስጥ ይካሄዳል። ከዛ በፊት ግን ትረምፕ አጋራቸውንና በምክትል ፕሬዚደንትነት የሚወዳደሩትን እጩ መምረጥ አለባቸው።

እስካሁን ለእጩነት እየገመገሟቸው ነው ተብሎ ከሚታመኑት ውስጥ የፍሎሪዳው ሴናተር ማርኮ ሩቢዮ፣ የኦሃዮ ሴናተር ጄ ዲ ቫንስ፣ የደቡብ ካሮላይናው ሴናተር ቲም ስካት እንዲሁም የኒውዮርኩ ተወካይ ሊስ ስቴፋኒክ ናቸው። እንደ ወቅቱ ፕሬዚደንት ባይደን በዋይት ሀውስ ክንውኖችን በማዘጋጀት የድምፅ ሰጪዎችን ትኩረት የማግኘት እድል አላቸው። በሚያደርጓቸው የምርጫ ዘመጃዎች ባይደን በትራምፕ ላይ የሚያቀርቡትን ትችት ይበልጥ በማጠናከር ላይ ናቸው።

ጠንካራ ኢኮኖሚን በመፍጠር ደግሞ ሚና እንደተጫወቱ ይናገራሉ። በአስተዳደራችን ዘመን የአዲስ ፋብሪካዎች ግንባታ ከእጥፍ በላይ አድጓል። ይህ በእንዲህ እንዳለ ዶናልድ ትራምፕ ግን የንፋስ ኃይል ማመንጫዎች ካንሰር ይፈጥራሉ ብለው ያምናሉ። ያንን እርሳቸው ነው ያሉት። በነገራችን ላይ በኮቪድ ወረርሽኝ ወቅት ያሉትን አስታውሱ

የእቃ ማጠቢያ የሚያነጣ ኬሚካል ወይም ብሊች በደምሰራችሁ ውጉ ነው ያሉት። ደም ስሩን ስታዩት ወደ ጸጉራችሁ ሂዷል። የዲሞክራቲክ ፓርቲው ባይደንን በእጩነት የመረጠው በእንደ አውሮፓን አቆጣጠር 2020 ዓ ም በዊስከንስን በከፊል በኢንተርኔት ባደረገው ጉባኤ ነው። የዚህ ዓመቱ ጉባኤ በነሐሴ ወር በኢሊኖይ ግዛት ይካሄዳል። ባይደን በድጋሚ ምክትል ፕሬዝደንት ካመላ ሃሪስን ይዘው ይወዳደራሉ።

ምክትል ፕሬዚዳንቷ በፌዴራል ደረጃ የታገደውን ፅንስ የማስወረድ መብት እንዲመለስ ዘመቻ በማድረግ ላይ ናቸው። ሮ እና ዌድ ተብሎ የሚታወቀውን መብት ከሁለት ዓመት በፊት ጠቅላይ ፍርድ ቤት ሽሯል። ፅንስ የማስወረድ መብት እንዳይኖር ያደረጉት ዶናልድ ትራምፕ ናቸው። መብቱን መልሰው ማምጣት የሚችሉት ጆ ባይደን ናቸው። ከህዳሩ ምርጫ ወዲህ ባይደንና ትራምፕ ክርክር እንደሚያደርጉ ይጠበቃል።

ሁለቱም ዝግጁ እንደሆኑ ተናግረዋል። ክርክሩ ገና ቀን አልተቆረጠለትም። ስካት ስተርን ስለ ላከው ዘገባ እንግዶ ልነኝ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል አብራችሁን ስለቆያችሁ እናመሰግናለን ኤደን ገረመው መሰናደውን በምራት ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚ ጋር እንሰናበታለን ሰላም ጤና ይስጥልን ደህና እደሩ